the voice ፍልሰተኞች የሜዲትሬኒያንን ባህር እንዳያቋርጡ ለማስቆም ኢጣሊያ ከሊቢያ ጋር በምታደርገው ትብብር በሕግ ልትጠይቅ ነው ተባለ። ለአውሮፓ የሰብአዊ መብቶች አስከባሪ ፍርድ ቤት የቀረበው ክስ ኢጣሊያ ከሊቢያ ጠረፍ ጠባቂዎች ጋር በምታደርገው ትብብር በብዙ ሺዎች የሚገመቱ ፍልሰተኞች ወደ ሊቢያ ተመልሰው ኢሰብአዊ የሆነ ሁኔታ እንዲገጥማቸው አድርጓል ይላል። ሳቢና ካስተል ፍራንኮ ከሮማ የዘገበችውን ትዝታ በላቸው ታቀርባለች። ካለፈው አመት ታህሳስ ወር አደገኛ የሜዲትሬኒያን ባህር ጉዞ የተረፉ አስራ ሰባት ናይጄሪያውያን ፍልሰተኞች ናቸው ክሱን የመሰረቱት የተሳፈሩበት ጀልባ አውሮፓ እንዳይገባ ሊቢያን በመርዳት ኢጣሊያ የሰብዓዊ መብታችንን ጥሳለች ነው ያሉት። ጀልባዎቹ እንዳያልፉ በማገድ ኢጣሊያና ሊቢያ በሺዎች የሚቆጠሩ ፍልሰተኞች ለሰብአዊ ቀውስ እንዲጋለጡ ወደ አፍሪቃ ሀገሮችም ተመልሰው የድብደባ ና ሰቆቃ ሰለባ እንዲሆኑ አድርገዋል፣ ይላል ክሱ። ባህር ላይ የሚፈጸሙ ወንጀሎች መርማሪ ፕሮጀክት ተባባሪ መስራች ክሪስ ሄለን ከጉዳዩ ጋር አባሪ ሆኖ የሚቀርብ ዘገባ አጠናቅረዋል። የሊቢያ መንግስት በዘፈቀደ የፍልሰተኞችን መንገድ በመዝጋት ወደ ሊቢያ እንዲመለሱ አስገድዷል። በዚያ በታሳስ ወሩ አደጋ ሀያ ፍልሰተኞች ሰምጠው ሕይወታቸውን አጥተዋል። በመሠረቱ ኢጣሊያና የአውሮፓ ኅብረት በተለይም የጣሊያ ባለሥልጣናት ሆን ብለው እንደ አውሮፓ አቆጣጠር ከ2017 ዓ ም ፍጻሜ ጀምሮ የሊቢያ ጠረፍ ጠባቂዎች ስደተኞችን ወደ ኋላ እንዲመልሱ አቋቁመዋቸዋል ብለዋል። ኢጣሊያ ከአውሮፓ ኅብረት ጋር በመሆን እርሷን ተክተው ፍልሰተኞችን ባለማሳለፍ ለአደጋ ለሚያጋልጡ የሊቢያ ጠፈር ጠባቂዎች ስትራተጂ ነድፋለች ወጪያቸውንም ትሸፍናለች ሄለር የሊቢያ ጠፈር ጠባቂዎች እንደ አውሮፓ አቆጣጠር በ2017 ዓ ም ብቻ 20 ሺ ፍልሰተኞችን ከጉዞ እንዳደናቀፉ ይናገራሉ ኢጣሊያና የአውሮፓ ህብረት የሊቢያ ጠፈር ጠባቂዎች ፍልሰተኞች እንዲያልፉ ባለመፍቀድ ለአደጋ እንደሚያጋልጧቸው ጠንቅቀው ያውቃሉ። ወደ ሊቢያ የሚመለሱት ፍልሰተኞችም አካላዊ ጥቃትና የኢኮኖሚ ብዝበዛ እንደሚጠብቃቸው ያውቃሉ ብለዋል ክሪስ ሄለር። የጣሊያ መንግስት ባለፈው ሳምንት ለተመሰረተበት ክስ እስካሁን መልስ አልሰጠም። የፍርዱ ውጤት ለፍልሰተኞች ተስፋ ይሰጣል ተብሎ ቢታመንም የፍርዱ ሂደት ግን እስከ ሶስት ዓመት ሊዘልቅ እንደሚችል ተጠቁሟል።